ሰላም ጤና ስጥልኝ። የተከበራችሁ አድማጮቻችን እንደምና ምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል። የደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከአሁን ሰዓት ጀምሮ አብረናቸው እንቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው እናንተም አብራቸው ትቆዩ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ተደግመው ቢሰሙ ደግሞ መልካም ይሆናሉ ያላቸውን ዘገባዎች ነው ይዘን የመጣ ነው። የመጀመሪያው ዘገባችን ከአንድ ተቋም ጋር ያስተዋውቀናል። ኢትዮጵያን ተማሪዎችና ወጣቶች የአመራር ክህሎት እንዲኖራቸው፣ የእንግሊዝኛ ቋንቋቸውና የኮምፒውተር ክህሎታቸውን እንዲያዳብሩ እንዲሁም ደግሞ ችግር ፈች የሆነ አስተሳሰብ እንዲኖራቸው ብራይተር ጀኔሬሽን ወይም ደግሞ ብሩህ ትውልድ የተሰኘ በዩናይትድ ስቴትስ የተመሰረተ ተቋም በማገዝ ላይ ይገኛል። ተቋሙ በዋናነት ከዓለም ዙሪያ የተሰባሰቡ ኢትዮጵያውያንና ትውልድ ኢትዮጵያውያን በጎ ፍቃደኞችን በአስር ክልሎች ውስጥ ከሚገኙ ትምህርት ቤቶችና የተቋሙ ማዕከላት ጋር በማቆራኘት ስልጠናዎችን በመስጠት ላይ ነው። የተቋሙ መስራቾች በዩናይትድ ስቴትስ ብሔራዊ አይሮናውቲክስ እና የጠፈር ምርምር ድርጅት ናሳ ተመራማሪ የሆኑት ዶክተር ብርሃኑ ቦልቻና ባለቤታቸው የስነ ህይወት ኬሚስትሪ ተመራማሪ ዶክተር ጸጋ ሰለሞን እንዲሁም ደግሞ አንዲት በጎ ፍቃደኛንና አንድ የመርሃ ግብሩን ተሳታፊ አነጋገር ያሰናዳውት ዘገባ ቀዳሚው ነው። ጎርጎሮ ሳያኑ 2022 የመጀመሪያው የማህበረሰብ ልማትና የአመራር ክህሎት ስልጠና በብሩህ ትውልድ ተቋም አማካኝነት በተለያዩ የኢትዮጵያ ክልሎች ላሉ አዳጊ የሁለተኛ ደረጃ ተማሪዎች በድረገጽ እንዲሁም በአካል መሰጠት ጀመረ። ብሩህ ትውልድ በናሳ የህዋ ሳይንቲስት በሆኑት በዶክተር ብርሃኑ ቡልቻ እና በባለቤታቸው የስነ ህይወት ኬሚስትሪ ሳይንቲስት ዶክተር ጸጋ ሰለሞን የተጸነሰ ተቋም ነው። ጭ ሀገር በተለያየ አገር ውስጥ ያለ ዲያስፖራ እንዳሹ ሀገር መርዳት የሚል ህልም አለው እና እኛ ምንድን ነው የተያየን፣ እንደዚህ ብዙ ሰዎች አሉ፣ ከኛ ውጭ አገራቸው መርዳት የሚፈልጉ እና ያንን ስኬታማ ለማድረግ ፕላትፎርም መፍጠር አለብን፣ መንገድ መፍጠር አለብን። ብዙ ሰው በጣም ቢዚ ነው፣ እንዳሹ ላይፍ ስታይሉ በጣም ቢዚ ነው፣ በስራው ላይ በራሱ ፐርሶናል ላይፍ፣ ልጆችም ይኖራል ይኖራል የተለያየ ነገር ይኖራል፣ ግን በጣም ፕሮፌሽናል ወርልድ ላይ ነው ያሉት። ያንን ኖለጅ ትራንስፈር ማድረግ ይፈልጋሉ ወደ ኢትዮጵያ መላክ ይፈልጋሉ። እና ያንን የሚያደረጉበትን መንገድ እኛ ብንፈጥር፣ እኛ ብቻ ሳይሆን ብዙ ሰዎች የኢትዮጵያ ተማሪዎችን ሊረዱ ይችላሉ በማለት ነው የተነሳሳ ነው። ኢትዮጵያ ውስጥ ለምን ወጣቶች የሃይስኩል ተማሪዎች መረጥን ለሚለው ደግሞ እነዚህ ልጆች ታዳጊዎቹ ናቸው የሚቀጥሉት ጀኔሬሽን ናቸው፣ እና ለማወቅ ለመማር ብዙ ኤነርጂ አላቸው እና የአገር ደግሞ ዲቨሎፕመንት ለውጥ የሚመጣው ወጣቱ አዲስ ሀሳብ አዲስ ኢኖቬሽን አዲስ ትምህርት ሲማር እና አዲስ አስተሳሰብ ሲኖረው ነው በማለት ወጣቱ ላይ የተኮረ ነው፣ የሚመጣው ጀኔሬሽን ላይ የተኮረ ነው ብሩህ ትውልድ ወይም በእንግሊዝኛ አጠራሩ ብራይተር ጀኔሬሽን የሁለተኛ ደረጃ ተማሪዎች እንግሊዝኛ ቋንቋ ክህሎታቸው እንዲያዳብሩ የአመራር የጠያቂነትና የተመራማሪነት አስተሳሰብ እንዲኖራቸው በአካባቢያቸው ላሉ ተግዳሮቶችም መፍትሄ እንዲሹ አስተሳሰብ ላይ የሚሰራ ተቋም ነው። የተቋሙ አጋር መስራችና ዋና ስራ አስፈጻሚ የሆኑት በናሳ ተቋም የህዋ ሳይንስ ተመራማሪው ዶክተር ብርሃኑ ቦልቻ ለተቋሙ መመስረት ሀገራቸው ይጣለችባቸውን እዳ በምክንያትነት ያነሳሉ። ብራይተጀኖች የተመሰረተበት ወይም ብሩቱ ልድ የተመሰረተበት ዋና ዓላማ በኢትዮጵያ ውስጥ በኤጁኬሽን ወይም ደግሞ በትምህርቱ ላይ ሁላችንም መነቃነቅ አለብን። እንደ ዜጋ ኢትዮጵያ ውስጥ ተወልዶ የኢትዮጵያ እዳ ያለበት እኛ ኢትዮጵያ ተወልደን ቤተሰቦቻችን ኢትዮጵያ አድገው የኢትዮጵያን ካልቸር የያዝን ሰዎች ለኢትዮጵያ ሰዎች፣ ህብረተሰብ፣ ለሚቀጥለው ትውልድ ማሰብ አለብን ብለን የጀመር ነው ነው ይህንን ስንጀምረው ኢትዮጵያ ውስጥ እንደምናውቀው በትምህርት ላይ ብዙ መሰራት እንዳለበት እናምናለን። እስፔሻሊ ደግሞ ተማሪዎቻችን ፈጣሪ እንዲሆኑ ኢኖቬተር የምንለው ችግር ቀራፊ እንዲሆኑ የህብረተሰባቸውን፣ የገበሬውን፣ የአርሶ አደሩን በጣም ዝቅተኛ የምንለውን የማህበረሰባችን የሚያይ ባለሙያ ያስፈልገናል። ስለዚህ እኛ ብራይተ ጀኔሬሽን የምንሰራው ተማሪዎቻችን ያን ክህሎት ይዘው የህብረተሰቦቻቸውን ችግር ቀራፊ የተሻለች ኢትዮጵያ ተቀባይ እንዲሁም አሻጋሪ እንዲሆኑ ነው የብራይት ጀኔሬሽን ዋና አላማ። ዶክተር ብርሃኑ ተቋሙ ከተመሰረተ በኋላ እየሰራባቸው ያሉ የአስተሳሰብ ለውጦችና ተግዳሮቶችንም ጠቁመዋል። ወጣቶቻችን ሞር በሽንደዳ ላይ ያተኩራሉ። ሞር ፎከሳቸው ኮንሰፕትን ይዞ ያንን ኮንሰፕት ለምን ለምን ተግባር ይጠቅመኛል ብለው ከማሰብ ሞር ሜሞራይዝ ማድረግ ነገሩን ለሁለት ቀን፣ ለሶስት ቀን እንዲሁም ለወራት ያላለፈ ሽንገዳ አንድ ሰው ኢኖቬቲቭ አያደርገው። ሌላው ደግሞ የእኛ ወጣቶች እኔም ኢትዮጵያ ውስጥ ባደግኩበት ጊዜ ያለብን ተግዳሮቶች አንደኛው ኮሚኒኬሽን ነው። ኮሚኒኬት ማድረግ የኢትዮጵያ ተማሪ ትልቅ ሀርድ ወይንም ደግሞ ችግር ነው። በሶስተኛ የማነሳው ደግሞ መጽሐፎችን አለማንበብ ያ ካሪክለማችን ላለመኖር ሌላ የኮሚኒኬሽን ጋር ተያይዞ ያለ ሌላ ችግር ይመስለናል። እና አሁን እኛ በምናስተምርበት ብዙዎቹ ተማሪ ከዘጠና ፐርሰንት ተማሪዎች በላይ መጽሐፍን አንብቦ የጨረሰ ተማሪ የለም። እንግዲህ በሃይስኩል ደረጃ አንድ ኖቭል ወይንም አንድ ባዮግራፊ መጽሐፍ አንብቦ የጨረሱ ተማሪዎችን አናገኝም። ስለዚህ ለእኛ ትልቅ ቻለንጅ ነው። ተማሪዎችን አንድ ኤሴ ጻፉ ስንላቸው ስቶሪ እንዴት ፍሎ እንደሚያደርግ ላይቁ ይችላሉ። የግራመር አጣጣላቸው ከሊትሬቸር አንጻር ሲታይ በጣም ፑር ነው። ብሩህ ትውልድ በዋናነት በዓለም ዙሪያ ያሉ የተለያዩ ባለሙያዎችና በጎ ፈቃደኞች እንዲሰባሰቡ በማድረግ በድረገጽ እና በአካል ከተመረጡ ትምህርት ቤቶች ለተወጣጡ ወጣቶች እነዚህን ስልጠናዎች ይሰጣል። ዶክተር ጸጋ ትልቁ ስኬታችን ዲያስፖራውን ሀገሩን በእውቀቱ የሚደግፍበት መድረክ መሆናችን ነው ይላሉ። ትልቁ አንዱ ስኬታችን እኛ የተለያየ ዳያስፖራ በተለያየ ቦታ ላይ ያለ ፈርስት ጀነሬሽን፣ ሰከንድ ጀነሬሽን ውጭ ሀገር ተምሮ ተወልዶ ያደገ ኢትዮጵያ ሄዶ የማያቅ ራሱ ዳያስፖራ ኢትዮጵያን ለመርዳት መሳተፉ ነው። ትልቁ ስኬት ከመቶ በላይ ለዳያስፖራው ከተለያየ አገር ኢንክሉዲንግ አውስትራሊያ የተለያዩ ሀገሮች ዩሮፕ ውስጥ ዩናይትድ ስቴትስ ውስጥ ሳውት ኮሪያ ኢን ፋክት አዝ ዌል እነዚህ ሁሉ ያሉ ዳያስፖራዎች በተለያየ ሀገር ያሉ እዚህ ላይ መሳተፋቸው ጊዜያቸውን ሰውተው፣ ግን ስኬታማ የሆነ ማየታቸው ኢትዮጵያን ስትለወጥ በተለያየ አይነት ፕሮጀክት ማየታቸው አን ትልቅ ነገር ነው ብዬ ነው የማስበው። ከተማሪዎቹ ውጭ የአስራ አንዴ ክፍል ተማሪ ሆነው አላዛር ጥላሁን የልደታ ካቶሊክ ካቴድራል ትምህርት ቤት ተማሪ ነው። አላዛር በብሩህ ትውልድ ስልጠና ወስደው ካጠናቀቁ በመላው ኢትዮጵያ ከሚገኙ ተማሪዎች መካከል አንዱም ነው። እኔ ከዚህ ፕሮግራም ውስጥ በጣም ከተጠቀሙ ሰዎች ውስጥ አንዱና ዋነኛው ነኝ። የመጀመሪያው እንግዲህ በክረምት ሰዓት ነበር ትምህርቱ ይሰጠን የነበረው እና የመጀመሪያውና ዋነኛው የጠቀመን ነገር እንግዲህ በእኛ ሀገር ውስጥ ብዙ ጊዜ በተማሪዎች ላይ የሚታየው ችግር የእንግሊዝኛ ቋንቋ አቅም ችግር ነው። ያንን የብሩህ ትውልድ ፕሮግራም በጣም በጣም በብዙ መልኩ በመጻፍ፣ በማንበብ፣ በመናገር እና በአራቱም የቋንቋ ዘርፎች እንድናሻሽል በጣም እኔንም ጓደኞችንም በጣም ረድቶናል። የኢሴዎችም እንጽፍ ነበር ፕሬዘንትም እናደርግ ነበር። እዛ በዛ ውስጥ እያንዳንዱን የማህበረሰባችንን ችግር ወደኋላ ተመልሰን እንድናይና ችግሩን ብቻ አይተን ይሄ ነው እንድንል ብቻ ሳይሆን የችግሮቹን መንስኤ ያውቀን እንድንፈታ በጣም እገዛና እኛም ደግሞ ፍላጎቱ እንዲያድርብን አድርገውናል። የቴክሳስ ግዛት የዳላስ ነዋሪ የሆነችው የቴክኖሎጂ ባለሙያዋ ትዕግስት ገብረ ህይወት ብሩ ትውልድን በበጎ ፈቃደኝነት ከሚደግፉ ምሁራን መካከል አንዷ ናት። በፊት አለቆቿ አሉ ሊዳሮች እና የአሁኑ ሊደሮች ምንድን ነው የምትወዱት ምንድን ነው የማትወዱት? ኮምፔር እንዲያደርጉ እናደርግና እነዚህ ጥሩ ደረጃ ከሆነ የደረሱት ምን መስራት አለባቸው? ጥሩ ደረጃ ለመድረስ ብዬን የተነሳሁት እነሱ እነሱ ለመሆን መልፋት አለባቸው በማለት ነበረ። ቴንሽናቸውን ያስኩት የነበረና የሚሰሩት ስፖንጅ ታውቂያለሽ? በጣም ኢትዮጵያ ተስፋ አላት ብዬ በጣም ያስተዋልኩትና ምን ያህል ስፖንጅ እንደሆኑ በሶስት ወር ውስጥ እንደዚህ የሰማይና ምድር አይነት ለውጡ ይታያለች። መፍትሄ ተኮር በሆኑ የቴክኖሎጂና የፈጠራ ድጋፎችን በተለያዩ ክልሎች የሚያደርገው ብሩት ትውልድ በንጽህና፣ ግብርና፣ ውሃ የጾታ እኩልነትና የተለያዩ ማህበረሰብ ተኮር ስራዎችም ላይ ይሳተፋል። ዶክተር ብርሃኑ ለአብነት ጥቂቶቹን ይጠቅሳሉ። ተማሪዎቻችን ፕሮጀክት ሲሰሩ ከራሳቸው እውቀት ከመጨመር አልፈው ለህብረተሰቡ ኢምፓክት የሚያደርግ ፕሮጀክቶችን ሰርተዋል። ለምሳሌ ብነግርሽ የአሶሳ ተማሪዎቻችን የሰሩት የበቆሎ መፈልፈያ ማሽን ነው። እንግዲህ ትራዲሽናሊ ገበሬዎቻችን ለዘመናት በቆሎ የሚፈለፍሉት በጣም ትራዲሽናል በሆነ ነው። ፍጥነቱ ጥሩ አይደለም። ይልዱ ወይም ደግሞ ውጤታማነቱ በጣም አሪፍ አንድ ሰው ቁጭ ብሎ በደቂቃ በጣም ብዙ በቆሎ የሚፈለፍልበት መሽን በዚህ በፕሮጀክት ሰርተዋል። አሁን ለምሳሌ የግብርናችን ግብርና የምናርስበት መሳሪያ ለ2ሺህ ዓመት ተለውጦ አያውቅም። እሱን በስምንት ፎልድ ወይንም ደግሞ በብዙ ፐርሰንት ኤፊሸንሲ የሚጨምር ግብርና ማሽን የሰሩ ተማሪዎቻችን አሉ ከኛ ጋር በመተባበር እንዲሁም የኤምአይቲ ተማሪዎች ኢትዮጵያ ሄደው ባስተማሯቸው ጊዜ ብዙ ሶፍትዌሮች ደቨሎፕ ደሆነዋል። ለምሳሌ የሄልዝ ኬሩ ላይ በትምህርት ቤት የትምህርት ቤት መመዝገቢያ ፕላትፎርሞችን መስራት። እንደው ነገሮች ልጨርስ አልችልም። ወደ ሰላሳ አምስት የሚሆኑ ለእያንዳንዱ የህብረተሰባችንን ችግር በራሳቸው በዚህ በሃይስኩል ስኩል እድሜያቸው፣ ግን ኢምፓክት ያለው ነገር ሰጥተዋል። በሌላ በኩል ተማሪዎቹ ከሚሳተፉባቸው እንቅስቃሴዎች መካከል በኦቲዝም ዙሪያ ግንዛቤ ማስጨበጫዎችን ማድረግ እንዲሁም ደግሞ ግብረ ገብና ስብዕናን ደጋፊ የሆኑ አፈ ታሪኮችና ተረቶችን ማሰባሰብም ነው። ዶክተር ጸጋ ይህም ብሩህ ትውልድን ብልህ የተሰኘ መጽሐፍ ለማሳተም እንዳገዘው ይናገራሉ። ብልህ የሚባል መጽሐፍ ነው። በዚያ ዓመት ያሳተም ነው። ብልህ ማለት በእንግሊዝኛ ዋይዝ ማለት ነው፣ ወይም ወዝደም እውቀት ላይ የተያዘ ነው እና ብዙ ታሪኮች አሉ፣ በሀገራችን ላይ ያሉ ግን ያልተጻፉ፣ በንግግር የምናውቃቸው፣ አንዳንዶቹ እንደተረት ናቸው። እና በምንድን ነው ማድረግ የፈለግነው እኛ በብራይተር ጀነሬሽን ተማሪዎቻችን እነዚህ ከቤተሰብ የሚመጡ ከአያት ወይ ከእናት ከአባ በልጅነት የሚመጡ ታሪክ ግን ታሪኮች ግን በጣም ትልቅ ትምህርት ያላቸው ስለ ሞራልቲ ስለ ተግባር ስለ ብዙ ነገር ሞራልቲ ያላቸው ታሪኮች እንዲጻፉ በማለት እንደውም የክላስ አክቲቪቲ ነበረ። ማለትም የአንዱ ሆምወርክ አንዱ ሳምንት በዚህ ላይ ነው የታለፈው እና እነዛን ታሪኮች ጽፈው እነዚህ ተማሪዎች ወደ እኛ አምጥተው ከዛ ደግሞ እኛም የብራይተር ጀኔሬሽን አስተማሪዎች፣ ኮኦርዲኔተሮች በመተባበር ሌላም የተረሱ ታሪኮች በማቀነባበር አንድ ላይ የተዘጋጀ መጽሐፍ ነው። ብዙ ኤዲቲንግ ፕሮፌሽናል ኤዲቲንግ ያለፈበት ነው ብሩህ ትውልድ የጎርጎሮስያኑ 2023 ሲጠናቀቅ በወጣው ሪፖርት መሰረት 87 ተማሪዎችን የደገፈ ሲሆን ከዓለም ዙሪያ የተውጣጡና የተመዘገቡ 102 በጎ ፈቃደኛ ኢትዮጵያውያን ጋር አብሮ እንደሚሰራም አስታውቋል በተጨማሪም በአስር ክልሎች ውስጥ ባሉ 35 የልማት መርሃ ግብሮቹ አማካኝነት 62850 የማህበረሰብ አባላትን ተጠቃሚ ማድረጉም ተገልጿል ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ከብርና ፍሪ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁም ትሆኑ ዘንድ እንጋብዛለን። እዚህ ላይ የሙዚቃ ፍታን ውሰድ

I'm on your Let's <disposable> go. <piercing> ሰንበተናል። ከሰሞኑ በአዲስ አበባ ሂልተን ሆቴል የተካሄደ የሚገኘው በአሜሪካ የልማት ተቋም ዩኤስኤአይዲ የተዘጋጀ የህጻናት የስዕል አውደ ርዕይ ጎብኚዎች ኢትዮጵያ ከቅርብ ጊዜ ግጭቶች ትምህርት በመውሰድ በመንግስትና በታጣቂዎች መካከል የሚደረጉ ግጭቶችን በሰላማዊ መንገድ መፍታት አለባት ብለዋል። በሂልተን ሆቴል የተካሄደው አውደ ርዕይም የኪነ ጥበብ ትምህርቱና ሕክምናውን፣ ተሳታፊ ተማሪዎች በግጭት ወቅት ያጋጠሟቸውን ልምዳቸውን እንዲያስታውሱ እድል እንደፈጠረላቸው ያሳያል ሲሉ ነው ለአሜሪካ ድምጽ የተናገሩት። በዚህ ዙሪያ አስቴር ምስጋና ያሰናዳ Tack så mycket. ተከታዩ ነው። ባለፈው ሳምንት ማክሰኞ ጥር 14 ቀን 2016 ዓ.ም በአዲስ አበባ ከተማ በተከፈተው አውደ ርዕይ የቀረቡ ስዕላት የሰሜን ኢትዮጵያው ጦርነት በተካሄደባቸው የትግራይ የአማራና የአፋር ክልሎች የስነ ልቦና ጉዳት ደርሶባቸው የነበሩ የአራተኛና አምስተኛ ክፍል ተማሪዎች እንደሆኑ እውነቱን ያዘጋጀው የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ወይም ዩስኤድ ሪድቱ ፕሮጀክት ለአሜሪካ ድምፅ አስታውቋል። ተጠቅሷል። በአውደ ርዕዩ 56 ስዕሎች ለእይታን እንደቀረቡ የጠቀሱት የፕሮጀክቱ ዳይሬክተር ዶክተር ጣሰው ወልዴ ለጦርነቱ የነበራቸውን ስሜት በስዕል እንዲገልጹ እድሉ ከተሰጣቸው 11ሺህ ከሚደርሱ የትግራይ የአማራና የአፋር ክልሎች አዳጊ ተማሪዎች መካከል ሀሳባቸው ገዢ ሆኖ የተገኙ ስራዎች ናቸው ብለዋል። የሪድቱ ፕሮጀክት የተቀረጸው በጦርነት ምክንያት ከትምህርት ቤት ርቀው የቆዩ ተማሪዎች ወደ ትምህርት ገበታቸው ሲመለሱ የተረጋጋ ስብዕና እንዲኖራቸው በሚል እንደሆነ ዳይሬክተሩ ዶክተር ጣሰው ዘውዴ አስረድተዋል። ብዙዎቹ ተማሪዎች በጦርነቱ ጊዜ በጣም ከባድ መሳሪያዎች ድምፅን እየሰሙ ተረብሸው ነበር። የሞቱ ሰዎች አይተዋል። የጎረቤቶቻቸው ሲላቀሱ፣ ሲረበሹ አይተዋል። አንዳንዶቹ ከቤተሰባቸው ወላጆቻቸውን፣ ወንድሞቻቸውን እና ዘመዶቻቸውን ያጠዋሉ። ስለዚህ ምንም እንኳን ወደ ትምህርት ቤት ቢመጡ የተረጋጋ አእምሮ አይደለም ይዘው የመጡት። ስለዚህ ይህንን ችግር ለማቃለል ያደረግነው ነገር ቢኖር አንደኛው የስፖርት መጫወቻ ቁሳቁሶችን በማቅረብ ተማሪዎች የቦዲ ሙቭመንት ቴራፒ እንዲያገኙ ተደርገዋል። ሁለተኛ መምህራን በክፍሉ ውስጥ በሚያስተምሩበት ጊዜ የተለያዩ አክቲቪቲዎችን በድራማ መልክ ሊሆን ይችላል፣ በሙዚቃ መልክ ሊሆን ይችላል፣ በተረት መልክ ሊሆን ይችላል። ያንን አይነት ቴራፒ እንዲጠቀሙ ለማድረግ ስልጠና ወስደዋል። አንዱ እንደ ቴራፒ የሚጠቀሙበት ያደረግ ነው፣ እንግዲህ የቪዥዋል አርት ቴራፒ የሚባለው ነው በስዕል በስዕል ኮሚኒኬት በማድረግ ሀሳባቸውን፣ ፊሊንጋቸውን፣ ኢሞሽናቸውን በስዕል መልክ እንዲገልጹ ማድረግ ነው። የገጠር መንደሮች፣ አትሌቶች፣ የፈረሱ ትምህርት ቤቶች፣ ታላቁ የህዳሴ ግድብ፣ የሰላም ምልክት የሆነችው ነጭ ርግብ፣ እናቶችና ሕፃናት ሴቶች ከቀረቡ ስዕላት መካከል ጎልተው ታይተዋል። ሁሉም የህብረተሰብ ክፍሎች ወደ አውደሪው ቢጋበዙም በተለይ በተመሳሳይ የእድሜ ክልል ያሉ የአንደኛ ደረጃ አዳጊ ተማሪዎች ዋና ታላሚዎች እንደሆኑ ዶክተር ጣሰው ገልጸዋል። እና አብዛኛዎቹ ልጆች የኢትዮጵያዊነት መልእክት ያለውን እንትን ነው ስል ያደረጉት። በተለይ ከጦርነት ይልቅ ወደ ሰላም የሚሄደው መልእክት በሙሉ የነገውን ጥሩነት፣ የነገውን እድገት የሚወክለው ሰላም መሆኑን ይገልጻል። ባውደሪው ላይ ያነጋገርናቸው ጎብኚዎች ተማሪዎቹ በለጋ እድሜያቸው የጦርነትን አስከፊነት እና የሰላምን አስፈላጊነት ያንጸባረቁባቸው ስዕላት ናቸው ይላሉ። በአዲስ አበባ ከተማ ብሩ ተስፋ አንደኛ ደረጃ ትምህርት ቤት እንደመጣች የምትናገረው የ15 ዓመቷ ህሊና ጥላሁን እኩዮቿ በስዕል ስሜታቸውን እንዲገልጹ የተመቻቸው እድል እንዳስደስታት ገልጻ ከስዕሎቹ ብዙ ትምህርት እንደወሰደች ትናገራለች።

ያላቸው ትንሽ ነው። የአራተኛና የአምስተኛ ክፍል ተማሪ ናቸው። ሁለተኛ ደግሞ የመጀመሪያ ስዕሉን ሳይተረዳ ሀሳባችንን በስዕል ማንጸባረቅ እንደምንችል ነው ማለት ነው። ጦርና መሀል ደግሞ ወላጆች ብቻ ሳይሆኑ ልጆችም ይጎዳሉ። አሁን ብዙ ስዕሎች አሉ እዚህ ጋር። ሁሉም ስዕሎች እውነት ለመናገር ከሆነ ወደ ሰላም የሚወስዳቸውን መንገድ ነው የሚያሳዩ። ይህ ስዕሉ አንደኛ ነው ተመችቶኛል። ምክንያቱም አንደኛ ሀሳባቸውን ገልጸዋል። ሁለተኛ አይምሯቸው ውስጥ ይዘው የሆነ ጭንቀት ከሚፈጥርባቸው ያመጣ ሀሳባቸውን ገልጸው የሆነ እረፍት ያገኛሉ። እሱ አንደኛ ነገር። ሁለተኛ ነገር ደግሞ ዘላቂ የሆነ መፍትሄ መገኘት አለበት። ማለት እኛ እየኖርን ነው አለ ከቤተሰቦቻችን ጋር እኛ ለአንድ ቀን ምናምን ሌላ ክስታጎስ ጋር ሄደን የሚሰማን ስሜት እናውቀዋለን። ልጆችም ወላጆችም እዛ ጋር ግን እስከ መጨረሻውን ወላጅና ልጅ እየተቆራረጠ ያለ ሶ ያንን ነገር እንድንቀርፍ ደግሞ የሆነ ነገር መደረግ አለበት። ይህንን ነገር እንዲደረግ የሆነ መልእክት ታስተላልፈለው። ከዚያው ትምህርት ቤት እንደመጣ የሚናገረው ሌላው ጎብኚ ረያህን ሰልማን የ15 ዓመት አዳጊ ና የስድስተኛ ክፍል ተማሪ ነው። ከተመለከታቸው ስዕሎች ምን እንደተረዳ ጠየቅ ነው። ይህን ነገር የተረዳውበት መንገድ ስዕል የሳሉ ስዕል የነበሩበትን ችግር ና ውስጣቸው የገባው ሀዘን ውስጣቸው የነበረውን ሀዘን ማለት ከዚህም በኋላ ደግሞ ሰላም እንደሚመጣ ና አዲስ ተስፋ እንዳላቸው ከዚህ ስል ተምሬያለሁ። እናም ይሄ ስለሁ ለብዛኔ ብንመለከት እዚህ ጋር እርግባ ነች። እርግባ ደግሞ የሰላም ምልክት ናት። ነገ ሰላም ሆኖ ወደ ትምህርት ቤታችን መልሰን እንማራለን ወይም ደግሞ ከእንደገና ከእንደ አዲስ እንትን አዲስ ሕይወት እንጀምራለን መልእክት አለ። ለሁለት ዓመታት ገደማ የዘለቀው የሰሜን ኢትዮጵያው ጦርነት በሶስቱ ክልሎች በሚሊዮን የሚቆጠሩ ተማሪዎችን ከትምህርት ገበታ እንዲርቁ አድርጎ እንደቆየ ያወሱት የሪድቱ ፕሮጀክት ዳይሬክተር ዶክተር ጣሰው የስዕላት አውደሪው የስነ ልቦና ጉዳት ለደረሰባቸው አብዛኛዎቹ ተማሪዎች እንደ ማገገሚያ ስልት ማገልገሉን ተናግረዋል። ተማሪዎቹ የስዕል ጥበብን ተጠቅመው የጦርነትን አስከፊነትና የሰላምን አስፈላጊነት አንጸባርቀዋል ይላሉ። የአብዛኞቹ ስራዎች ጭብጥም ትላንት ካሳለፉት ስቃይ ተነስተው ነገ ቢሆን ብለው የተመኙትን ተስፋ እንደሆነ ለጎብኚዎቹ ተማሪዎች ተገልጿል። ያነጋገርናቸው አዳጊዎችን በአውደ ርዕዩ ከቀረቡ ስራዎች በመነሳት አስተያየታቸውን አካፍለውናል። ወደፊት ተስፋዬ ግጭቶችን ለማስቆም ማለት ግጭቶች ምንም አይነት ለእኛ ጥቅም ስለሌለ መጎዳዳት ስለሆነ ይሄ ነገር በመጀመሪያ ግጭቱ ሀገርና ሀገር ሳይሆን እርስ በእርስ ጦርነት ስለሆነ በዛ ሰዓት ደግሞ እርስ በእርስ በሚያደርጉበት ሰዓት ህፃን ሌላ ልጆች ሊጎዱ ስለሚችሉ ለስደት ይጋለጣሉ። እርስ በእርስ ግጭቱ መቆም አለበት። ምክንያቱም ማህበረሰቡ እየጎዳ እንጂ እየተጠቀመ አይደለም። አንዱ በዛሬ ሁለት የተጠናቀቀው ያዳጊ ተማሪዎቹ የስዕል አውደ ርዕይ ባለፉት ስድስት ቀናት ለተመልካቾች ክፍት ሆኖ ቆይቷል። ለአሜሪካ ድምጽ አስቴር ምስጋ ነው። የመጨረሻውን ዘገባ እናስተዋውቃችሁ። ዓለም አቀፍ የውጥረት ምንጭ የሆነው የእስራኤልና የሐማስ ጦርነት ላይ ያተኩራል። የዌስት ባንክ ህጻናት የደህንነት ስጋት ውስጥ ናቸው። የእስራኤል የመከላከያ ሰራዊት ጋዛ ውስጥ በሐማስ ላይ እያካሄደ ያለውን ዘመቻ በቀጠለበት ወቅት ዌስት ባንክና ምስራቅ ኢየሩሳሌም ያሉ ህጻናት ከግጭት ጋር በተያያዙ ሁከቶች የተነሳ ለአደጋ መጋለጣቸው እየተዘገበ ነው። በዚህ ዙሪያ የተጠናቀረው ዘገባ ተከታዩ ነው። የአስር ዓመቱ ኦዴህ አህመድ ጃህሊን የታናሽ እህቱ ሩቅያን ሞት ተከትሎ ቤተሰቦቹና ወዳጆቻቸው ሲያዝኑ እሱ ግን የጠንካራ ሰው ገጽታ ማሳየት መርጧል። ከእሷ ጋር እጫወት ነበር። አሁን ትናፍቀኛለች። እህቴን አጥቻለሁ። የአራት ዓመት ዕድሜ ያላት ታናሽ እህቱ ከሶስት ሳምንታት በፊት ከእናቷ ጋር ታክሲ ውስጥ ከኋላ ተቀምጣ ሳለች በስህተት በእስራኤል ኃይሎች ተገድላለች። መጓጓዣው በወቅቱ ቤት አክሳ የተሰኘ ኬላን እያለፈ ነበር። የእስራኤል የድንበር ፖሊሶች በወቅቱ ሩቅያና እናቷ ይጓዙበት ከነበረው ታክሲ በኋላ የነበረው መኪና አልቆም በማለቱ ተኩስ መጀመራቸውንና ልጅቷ መገደሏን አስታውቀዋል። የእስራኤል ባለስልጣናትም ጉዳዩ እየተመረመረ መሆኑን ተናግረዋል። ር ለምን ይሄ እንደተከሰተ አናውቅም። መኪኖች ላይ መተኮሱ አስደንቆናል። ልጄ በዚህ ምክንያት ሰማዕት ሆናለች። አሁን ምን ይሰማሃል ለሚለው በጣም ተናድጃለሁ። ልጄን አጥቻለሁ። ትንሿና ተወዳጇ ልጄ ነበረች። የአሜሪካ ድምጽ ያነጋገራቸው የመንግስታቱ ድርጅት የህጻናት ፈንድ የኮሚኒኬሽን ኃላፊ በዌስት ባንክ ስላለው የህጻናት ሁኔታ እንደሚከተለው ብለዋል። ባለፉት 13 ወራት ከ85 በላይ ህጻናት በዌስት ባንክ ተገድለዋል። ይሄ ማለት ከጎርጎርሲያኑ ጥቅምት 7 ጀምሮ ማለት ነው። ይሄ አሃዝም በጎርጎርሲያኑ 2022 ከነበረው እጥፍ ነው። የሟቿ ወንድም እንደሆነው እንደወዴ ሁሉ በዚህ አካባቢ የሚኖሩት ህጻናት በፍርሃት መኖራቸው የዕለት ተዕለት ሂደት ነው። ህጻናቱ አንዳንዴም በጋዛ ውስጥ እየተከሰቱ ያሉ ሁኔታዎች በዌስት ባንክ እየተፈጸሙ እንደሆነ አድርገው ያምናሉ። ግጭት የአካባቢው አንድ እውነታ መሆኑን የሟቿ የሩቅ አባት ይናገራሉ። ጥፋት፣ ጦርነትና ግድያ ብዙ ህጻናትን ልጅነታቸውን እየነጠቁ ነው። በጣም ቅርቡ ምሳሌ ሴት ልጄ ናት። የጋዛ ልጆች፣ የጄኒን ልጆችና የፍልስጤም ህዝቦች ልጆች ማለት ነው። ሁሉም ለተኩስ ይጋለጣሉ። ልጆቹ ብቻ ሳይሆን ወንዶች፣ ሴቶችና ወጣቶች በሙሉ ማለት ነው። ባትጀት ሐሚድ ፍልስጤማዊት መምህርት ናቸው። ህጻናቱ ዕለት ዕለት ለግጭት ዜናዎች መጋለጣቸውን ይገልጻሉ። ያውቃሉ ሁሌ የሚሉን ነገር እንዴት በየቀኑ መማር እንችላለን፣ እንዴት መኖር እንችላለን ነው። እስቲ በጋዛ ያሉትን ሌሎች ልጆች ተመልክቷቸው፣ በየቀኑ እየሞቱ ነው። ለነሱ እጅግ ከባድ ነው። የተባበሩት መንግሥታት ድርጅት የህጻናት ፈንድ የፍልስጤን ቢሮ የኮሚኒኬሽን ኃላፊ ታዲያ፣ ሁሉም አካላት ለሰላም መጣር አለባቸው ይላሉ። ለዚህ ነው ሁሉንም ፓርቲዎች እየጠራን ያለ ነው። በመሰረታዊነት ከግጭት ጋር ተያይዘው የሚነሱ ነገሮችን መገደብ ማለት ነው። በእነዚህ አካባቢዎች እየተካሄደ ያለው ግጭት በህጻናቱ አእምሮ ላይ ትልቅ ጠባሳ ጥሎ እንደሚያልፍ እሙን ነው። በሲሊያ ሜንዶዛ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ወይዘሮ ተሰሩ እንደምን አደሩ? ድርጅቶቻችን አባቸው ስለሆናችሁ አብዝተን እናመሰግናለን። የሁድ ምሽት መሰናዷችን እዚ ላይ ተጠናቋል። በንጋው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ከመላይ አሜሪካ ድምፅ ባለሙያችን አዘጋቢዎች ጋር መሆን እዚ ላይ እንሰናበታለን። ሰላም ጠናስጠልን መልካም የሁድ ምሽት ሁልት የዞር